ከአርቲስት ሰአሊ ለማጉያ ጋር ውይይታችን ልናጠቃለል ነው። አርቲስት ለማጉያ እየገለጿቸው ያሉትን ጭብጦች፣ የስዕል ጥበቦችን በተመለከተ በተለይ በቆዳ ላይ የሚሰራ ሌላ ጥያቄ ሳላስከትል እድል ውስጥ ለነጻነትና ለሰላማዊት ነጻነት፣ እኔ እንዳየሁት ከሆነ ብዙ ጊዜ ፖርትሬት ስለሆነ የሚሰራው ያው ብርሃንና ጥላ በምንሰጥበት ሰዓት እሱን ነው ልዩነት የሚፈልገው የገጽ ምስል በሚስሉበት ጊዜ ላንድስኬፕ ላይ ሼ ባርጎት ነው አይደለም፣ የሚሰራው ላንድስኬፕ ላይ ይቆዳው ተነስቶ ነው። ፊት ሆና ፖርትሬት ፊቱን ብቻ ነው የሚላቸው፣ ለፋልነበት ላንድስኬፕ ለመስራት በፀጉሩ ላይ ቴል መግባት ያስቸግራል። ስላጨ ግን እንደ ማንኛውም እንደ ሸራ ማለት ነው። ስላይ ላይ እኮ ሰሊና እኔ እኮ አሁን አዲስ ነኝ። ፖርትሬት እኮ አሁን ነው በቅርቡ የጀመርኩት። ቆዳ ላይ እኔ እሱን ብዙ ትናላል። እሱን አንቺ ነበርሽ መመለስ ግማሹ መለስኩት። አባባ እንዳለው ከነ ቆዳው ላንድስኬፕ ለመስራት በጣም አስቸጋሪ ነው የሚሆነው ቀለም ውስጥ ይገባና በጣም አስቸጋሪ ነው። እኔ አሁን በአዲስ ተማሪነት እንዳየሁት ከሆነ በጣም ያስቸግራል። ቀለም ያስወጣሻል እንጂ ኢኮኖሚካል አይደለም እያለች ነው። መልካም ባባ ቅድም እንደነገረ ያስተማራቸው ተማሪዎች ሳውዝ አፍሪካና ናይጄሪያ የሚመጡ ተማሪዎች ተምረው ከሄዱ በኋላ ሀገራቸው አርት ኤግዚቢሽን ያወጡና በቆዳ ላይ የሚሰራውን ስራ ለማይዝም ብለው ሰይሞታል። የለማ ስልት የለማ ጥበብ በሚል አይነት የእሳቸው ነው እና መነሻው በዛ ስም ሰይመውታል ነው የምትይኝ? አዎ፣ በዛ አካባቢ አሁን በቆዳ ላይ የሚሰሩትን ስራ በሙሉ ለማይዝም ብለው ሰይሞታል። እና ስታይሉ እንደዛ ነው የሚጠራ አሁን የአባባ ስራ በዌስት አፍሪካና ሳውት አፍሪካ ፍሪካ ያ ካዋር ደግሞ ሬጅስተር አድርገናል። ለማየት ብያለን አንዳንድ ነገሮች ለማሳየት ለማሳወቅ እየሞከርን ነው። በዚህ በዩናይትድ ስቴትስ ነው የምትኝ። መልካም ሰላማዊት የሙዚቃው ቀመርም ቀልብሽን እንደ ሰረቀው ነግረሽናል። ደበኛ ትምህርት ቤት ገብተሽ ሙዚቃ አጥንተሻል። ሳሊ መሆንሽ ለሙዚቃው ያበረከተው ነገር ያለ ይመስልሻል? በጣም ጥሩ ጥያቄ። ሆን ጃልኩ አስተማሪ ነኝ አይደለ ወደ አ ስምንት ተማሪዎች አሉኝ። ሳስተምራቸው ሙዚቃና ስዕል፣ ብዙ ጊዜ የኔ ክላስሩም እንዴት ነው የማስተማር ዘዴን ይዞ ይታያል። በጣም ብዙን ክሪኤቲቭ እንዲሆኑ አርጌ ነው ማስተምራቸው። እና ብዙ ጊዜ ሙዚቃ ከፍትና ህጻናቶችን በተለይ ሳስተምር ቀለም አፈስላቸዋለሁ እና ሙዚቃ እየሰሙ አይናቸውን ጨፍነው በጣቶቻቸው ዲዛይን ይሰራሉ ወረቀቱ ላይ እና ልክ ሙዚቃው ባለቀ ጊዜ የሰሩትን ስዕል ብታይ እንደ ሙዚቃው አካሄድ ነው የሚስሉት። ይፈጥንላቸው ጣታቸው ይፈጥናል። ሙዚቃው ስሎ ሲሆን ደግሞ ጣታቸው ቀስ ብሎ ይሰራዋል። እና በጣም ኢንጆይ አድርገውት በቀላሉ ሲማሩት ታያለህ። ይህ ምንድን ነው የሚያሳይ? ሁለቱ ሙዚቃና ስዕል ተለያይተው የሚሄድ ነገር አይደለም። መላይፌ ላይ ሁለቱ ለስራ በተለይ አሁን ለምትሰራው ስራ አንድ ላይ ሆነው በቀላሉ ውጤቱን እንዳይ ትልቅ እየረዳኝ ያለ ነገር ነው። ደቡብ አፍሪካ እንድሻገር ነፃነት አንቺ ደግሞ የስነ ስዕል ጥበብን ከሌሎች ዘርፎቹ ጋራ የቅብስ ስነ ስዕል ጥበብን ግራፊክስ ከሚባለው ዘመናዊ አሳሳል ጋር ደሞያ እንደ ትምህርት አጥንተሻል። በቤት ውስጥ ያደግሽበት የጥበብ ዘዴ አለ። እንደገና የስነ ልቦና ትምህርት ተምረሻል። ይረዳዱ ይሆን አንቺ ጋስ የተለየ ቀለም አላቸው? አዎ በጣም ይገናኛሉ። አሁን ለምሳሌ ሳይኮሎጂና አርት ለአስር አመት ያህል ዲስብል ከሆኑ የአካል ጉዳት ካለባቸው ሰዎች ጋር በካውንስሊንግ በምክር አገልግሎት ሰጭነት አምሳር ይቻለኝ። ለምሳሌ አሁን በህጻናቶች አቢውዝ የተደረጉ ህጻናቶች ካሉ እነሱን እንዴት አድርገት ነው በአርት ካውንስ የምታደርጋቸው? ለምሳ በዚህ በስዕሉ የሰጥንት ናቸውን። ለምሳሌ የስዕል ማቴሪያል ተሰጣቸውና የፈለጉትን እንዲሰሩ ታደርጋለ። ከዛ አቢውዝ ከተደረጉ መናገር አይፈልጉም የደረሰባቸውን ጉዳት፣ አብጥታውን ላይ ነግሩ ይችላሉ። አፍረት ሊኖርባቸው ይችላል። ብዙ አይነት ነገሮች ይኖራሉ እና እዛ በስዕል ይገልጹታል። ምንድን ነው ችግራቸውን፣ እሱን በዛ መሰረት ልስረዳቸው ትችላለሁ ማለት ነው። ስለዚህ ግንኙነቱ በጣም በጣም የጎላ ነው። የጎላ ነው። ሰፊ ታሪክ ነው። ብዙ ውይይትም የሚጋብዝ ነው። ከጊዜ አንጻር ግን ውይይታችንን መቋጨት እንገደዳለን። ነጻነት ለማ ከፕሪቶሪያ ደቡብ አፍሪካ፣ ሰላማዊት ለማ ከዚህ ዋሽንግተን ዲሲ አቅራቢያ ከሚገኘው አሌክዛንድሪያ ቨርጂኒያ፣ እና እውቁ የስነ ጥበብ ሰው አባታችሁ ለማ ጉያ በአሁኑ ሰዓት ከዚህ አሌክዛንድሪያ ቨርጂኒያ ነው ያሉት። ተስፋ አደርጋለሁ በሌላ ጊዜ መልሼ ያገኛችኋለሁ። ለአሁኑ ግን እንግዶች የሶስታችሁንም ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። አሁን ደግሞ ከታዳጊዋ የነገዋ ሰዓሊት ድምፅ በመጠኑ እንስማ። ስንሴ ድርጅቤት ለማባላል አስራ አራት አመት ነው። ብዙ ጊዜ ይማራለው። ብዙ ጊዜ ደግሞ ለማ- ያስርሩኛል። ትምህርቴን ከጠናው በኋላ ሰራለሁ ስል አባቴም አንዳንድ ያሰራኛል። ሁሉም ሲስል ፍላጎት ነበረኝና ና ቆጭ ብዬ ያለው። ከዛ ቀስ በቀስ ዝም ብዬ ሲስል ለማ እንደዛ አድርጊ እንደዛ አድርጊ እያሉ በመጀመሪያ ቆርቆሮ ብርሃን ለማስቀመጥ ጥላና ብርሃንን ለመለየት የመጀመሪያ እሱ ነበር የሳልኩት። የዚያን ጊዜ ብዙ አልችም ነበር። ብርሃን ፀሐይ ቤቱ ጋር እንዳረሰ ምናምን አላውቅም። ህጻን ነበር። አምስተኛ ክፍል አራተኛ ክፍል በሆን ነው። ዝም ብዬ እኔ ስል ነው ምስል ነው ብርሃን እንትን አለየም ነበር እና ይሄ እንደዚህ ብርሃን በዚህ በኩል ስላለፈ እንደዚህ እንደዚህ አድርጊ፣ ይህ እንደዚህ አድርጊ፣ እንዲህ አድርጊ እያሉ ነው ያስለመዱኝ። አሁን ስንተኛ ክፍል ላይ አሁን ወደ ዘጠኝ። እነሱ ሲስሉ ሳይ ብለሽ ነበረ። የማን የማንን ስእሎች ነው ማስእል ሲስል ነው ጊዜ ታይ ትከታተይ የነበረው እና ትኩረትሽን የሳበው ብዙ ጊዜ ለማ ነበር የምስሉት እና ሁሌ ሲስሩ ምናምን ነገር ወደዛ ወደ እዚህ ሲሉም በዛ ቁጭ ብያ ታሳላችሁ ነገር አይ ነበር ደስ የሚለኝ። በደምብ አሰራራቸው እኔም እንድሳሬ ገፋፋኝ ነበርና ሲስሩ መስራት በጣም ነበር የምፈልገው። አንዳንዴም አባቴ ቁጭ ሲል ይሄ እንደዛ ቂ ይሄ እንደዛ ቂ ያሳየኝ ነበር። ምን አይነት ስዕሎችን ትስያለሽ? አሁን የሳልሻቸውን ስዕሎች ልትነግሪኝ ትችያለሽ? ቤት ሲቀመጡ ሁሌ እኔ ቅርጻ ቅርጽ አወጣጡ ለመሳል ሞክራለሁ፣ ትችላለሁ ግን ቲንቲፍ እንደሆነ በደንብ ትሰራለሁ። ወደፊት ምን ለመሆን ነው የምትፈልጊው? ትንሣኤ አርቲስት ሳሊ። መሳል የምፈልገው እንደ ለማ ወደ ላይ እንደሚስሉት እንደዛ ቁጭ ብዬሽ መስራት በጣም ነው የምፈልገው። ብዙ ጊዜ ስለማይ አይከበኝም ብዬ ነው የምቀምጠው። አባቴም አያዝም ነበረ። እንደዛ ነው መስራት የምፈልገው። ትንሣኤ ደረጀ ለማ፣ ትልቅ ሰዓት የሆነሽ ወደፊት ስራዎችሽን እንደምናይ ተስፋ አደርጋለሁ። ሙከራ ጭረትሽን እንደምትከፊበትም ተስፋ አደርጋለሁ። አመሰግናለሁ።